The Voice of America. ትግራይ ክልል ውስጥ ለሲቪሎች ሰብዊ እርዳታ ማድረስ እንዲቻል የተባበሩት መንግስታት ድርጅት በድጋሚ መጠየቁ ተዘግቧል። ከአንድ ወር በላይ በዘለቀው ውጊያ ምክንያት በመቶ ሺዎች የሚቆጠሩ በግጭት አካባቢዎች የሚኖሩ ሰዎች የዕለት ደራሽ እርዳታ ፈላጊ መሆናቸውም ተገልጸዋል። ልሻሽ ላይን ከጄኔቫ ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅታየ ታቀርበዋለች። የኢትዮጵያ መንግስት በትግራይ ክልል ችግር ላይ ላሉ ነዋሪዎች የሰብአዊ ረድኤት ድርጅቶች ያለምንም እንቅፋትና ገደብ ደህንነታቸው ተጠብቆ እርዳታ ማቅረብ እንዲችሉ የይለፍ ፈቃድ ሊሰጥ ከተስማማ ወደ አንድ ሳምንት ተጠግቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥም ጠቅላይ ሚኒስትር አብይ አህመድን ጨምሮ የኢትዮጵያ ባለስልጣናት ያን ስምምነት በተግባር እንዲያውሉ በተደጋጋሚ ተማጽኖ አቅርበዋል። ነገር ግን ውጤታማ አልሆነም የተባለው የድርጅቱ የስደተኞች ከፍተኛ ኮሚሽነር ውጊያው በቀጠለ መጠን በሲቪሉ ሕዝብ ላይ ያለው ሰብአዊ ችግር ይበልጡን እየከፋ በመሄድ ላይ ነው ብሏል። ይበልጡን ለችግር የተጋለጡት በሀገር ውስጥ ከቀያቸው የተፈናቀሉ ሲቪሎች እና በግጭት ግንባር አቅራቢያ በሚገኙ ካምፖች የተጠለሉ ወደ ዘጠና ስድስት ሺህ የሚሆኑ ኤርትራውያን ስደተኞች መሆናቸውን ዩኤንኤችሲአር አመልክተዋል። ብዙዎቹ ኤርትራውያን ስደተኞች ካምፖቻቸውን ጥለው በመሸሽ በክልሉ በተለያየ ቦታ ከዚያም አልፈው ሳይበታተኑ እንዳልቀሩ አሳሳቢ የሆነ መረጃ እየደረሰን ነው ሲሉ የዩኤንኤችሲአር ቃል አቀባይ ባባር ባሎች አመልክተዋል። መቀሌ ከተማ፣ ሌሎችም ትግራይ ውስጥ ያሉ አካባቢዎች ምግብና ለደህንነታቸው መጠጊያ ፍለጋ ላይ ያሉ ኤርትራውያን እንዳሉ፣ እስከ ጎንደር ድረስ የተጓዙም እንዳሉ ሰምተናል ብለዋል። አዲስ አበባ የደረሱትን አንዳንዶቹን እየረዳን ነን ሲሉም በአባር ባሎች አመልክተዋል። የተባበሩት መንግስታት ድርጅት አክሎ በትግራይና በአካባቢዋ ሰብአዊ እርዳታ የሚያስፈልጋቸው ሁለት ሚሊዮን ሰዎች እንዳሉና አንድ ሚሊዮን የሚሆኑ ሰዎች በግጭቱ ሳቢያ ከቀያቸው እንደተፈናቀሉ ገልጿል። ውጊያው ከተጀመረ ወዲህ ከቀያቸው ሸሽተው ምስራቅ ሱዳን የገቡት ስደተኞች ቁጥር ወደ ሃምሳ ሺህ እንደተጠጋ የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽነር አስታውቋል። ሆኖም ከጥቂት ሳምንታት በፊት በቀን በሺዎች የተቆጠሩ ሰዎች ድንበር አቋርጠው ሱዳን ይገቡ እንደነበረ የጠቀሱት የዩኤንኤችሲአር ቃል አቀባይ በቅርብ ቀናት ግን ቀንሶ በቀን የሚገቡት በአማካይ ከአራት መቶ እስከ ስድስት መቶ ገደማ እንደሆኑ ተናግረዋል። ከየአካባቢያቸው መውጣትና ሱዳን መግባት የሚፈልጉ ስደተኞች እየተከለከሉ እንደሆነ ይሰማል። ሱዳን የገቡት ስደተኞች ብዙ ኬላዎችን ለማለፍ መገደዳቸውንና እዚያ መድረስ ከባድ እንደሆነ ይናገራሉ። እንዲያም ሆኖ ግን ሱዳን እየደረሱ ናቸው። ውጊያው ከጀመረ አንስቶ በክልሉ የቴሌኮሚኒኬሽን አገልግሎት በመቋረጡ በክልሉ እየሆነ ያለውን ለማወቅ በጣም አዳጋች እንደሆነ ባባርባሎች አክለው ተናግረዋል።